አንድ ዓመት የደፈነው የመካከለኛው ምስራቅ ግጭት ከእስራኤልና ጋዛ አልፎ ሌሎች የቀጠናዊ ሀገራትን አምሰዋል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ግጭቱ ካስከተለው ሰብአዊ ቀውስ ባለፈ ይዞት የመጣው ዓለም አቀፋዊ ጫናም የበረታ ሆነዋል ይላሉ። አስማማዬ ነው በዚህ ጉዳይ ላይ አነጋግሯቸዋል፣ እንደሚከተሉ ይቀርባል። ሁላችንም እንደምናውቀው መካከለኛው ምስራቅ የሚባለው አካባቢ ሁል ጊዜም የውጥረትና የቀውስ ቀጠና ሆኖ የቆየ አካባቢ ነው። የዛሬ ዓመትም ኦክቶበር ሰቨን የፓለስታይን አማጽያን በእስራኤል ላይ የፈጸሙት ጥቃት አስደንጋጭ ቢሆንም እና ከዚህ ቀደም ከተደረጉ ሙከራዎች በአይነቱ የተለየ እስራኤል ላይ ያደረሰው ጉዳትም እንደዚሁ ገጥሞ ማያቅ ቢሆንም ግን ደግሞ ያልታሰበ ያልተገመተ ሊሆን አይችልም ተብሎ ሙሉ በሙሉ ማይታለም አይደለም እና የቀጠናው ውጥረት በአግባቡ ያለመፈታቱ ውጤትም ጭምር ተደርጎ ሊወሰድ ይችላል። ግን የዛሬ ዓመት የተፈጠረው ጉዳይ በቅርብ ጊዜ መካከለኛ ምስራቅ ከተፈጠሩ ትልልቅ ክስተቶች መካከል አንዱ ተደርጎ ሊወሰድ ይችላል። ከዛ ጋርም በተያያዘ የመካከለኛውን ምስራቅ የየሀገራቱን ግንኙነት በእስራኤልና በፍልስጤም ሕዝቦች መካከል ያለውን ብቻ ሳይሆን እስራኤል ከተቀረው የመካከለኛው ምስራቅ ሀገሮች ጋር እስራኤል ከሌሎች የዓለም ሀያላን ሀገሯት ጋር ያላትን ግንኙነት በእጅጉ የሚወስን ሆኖ ያለፈ ክስተት ነው። እንግዲህ እስራኤልን በተመለከተ ኦክቶበር ሰቨን እንደ ትልቅ ላንድ ማርክ ሊወሰድ ይችላል። ከኦክቶበር ኤት ጀምሮ ደግሞ ፍልስጤሞቹ ለአንድ ዓመት የዘለቀ እጅግ በጣም ከባድ የሆነ የሰብአዊ ቀውስ የደረሰባቸው በጦርነት ውስጥም እንዲዳሽቁ ምክንያት የፈጠረ ነው እና በሁለቱም ወገን ለአንዱ ኦክቶበር ሰብን ለሌላኛው ከኦክቶበር ኤይት ጀምሮ ያለው ሊከበር የሚችል ሊታሰብ የሚችል ነው እና ሁለቱንም ወገን ቀጠናውንም ዓለምንም ጭምር ያመሰ ክስተት ሆኖ የተመዘገበ ነው። መቀመጫቸውን ጋዛ ያደረጉት የሐማስ ታጣቂዎች በእስራኤል ላይ ያንን ጥቃት ፈጸሙ ኦክቶበር ሰባት ላይ ኦክቶበር ስምንት ደግሞ በፈረንጆቹ ማለት ነው እንደ አውሮፓውያን አቆጣጠር እስራኤል ደግሞ ለዛ ጥቃት ምላሽ የሚሆን እርምጃዎች መውሰድ ጀመረች እሱ ሁኔታ መካከለኛው ምስራቅን ወደ ምን አቅጣጫ ወሰደው ማለት እንችላለን አሁን የሆኑት ነገሮች የሚጠበቁ ነበሩ አሁንም ትንሽ ሰፋ አድርጎ ማየት ያስፈልጋል የዓለም አጠቃላይ የጂኦ ፖለቲካ ሁኔታ በፍጥነት እየተቀያየረና እንደ ኦክቶበር ሰቨኑ አይነት አስደንጋጭ ጥቃቶችን በተደጋጋሚ ማየት ጀምረናል። ዓለም ከዚህ ቀደም እነኝህን ጥቃቶች አስቀድሞ መከላከያ ከተከሰቱም በኋላ መፍትሄ መፈለጊያ የነበሩ ሜካኒዝሞች እየተሸረሸሩ ስለመጡ ከእስራኤልና ከጋዛ ግጭት በፊትም እንደዚሁ ዓለምን ያስደመሙ ሊከሰቱ ይችላሉ ተብሎ የማይጠበቁ ግጭቶች በመካከለኛው ምስራቅም በተቀረውም የዓለም ክፍል ሲከሰቱ ቆይተዋል። ለምሳሌ መጀመሪያ ራሽያ ክራይሚያ የምትባለውን ግዛት በጉልበት ስትይዝ አለም ለዚያ የሚሆን አጸፋዊ መልስ መመለስ ያልቻለበት ጊዜ አስተናግደን ነበር ከአንድ ከአስር ዓመት በፊት አካባቢ። ከዚያ ደግሞ የዩክሬን ጦርነትም ሲነሳ እንደዚሁ ዘላቂ የሆነ መፍትሄ ማበጀት ያልተቻለበትና ወዲያውኑ ወደ ጎራ ክፍፍል የተመራበት ነው። በሳውዝ ኢስት ኤሽያ ሲ በአሜሪካ መንግስትና በቻይና መንግስት በተቀሩትም የዚያ አካባቢ ሀገሮች መካከል ያሉ ግጭቶች፣ ውጥረቶች የዚሁ ነጸብራቅ ናቸው እና ይሄንን ታሳቢ ስናደርግ እንደዚሁም በአረብ ሀገሮች መካከል የተከሰተው የአረብ ስፕሪንግ የምንለው ከዚያም በኋላ ተከታታይ መንግስታት ሲወድቁ አብዮቶች ሲነሱ፣ እንደ ሲሪያ እንደ የመን ያሉ መንግስታት ሲፈርሱ ሲዳከሙ ስናይ ለረጅም ጊዜ በውጥረት የቆዩት የፍልስጤምና የእስራኤል ጉዳይም የጊዜ ጉዳይ ነው እንጂ ከበድ ወዳለ ግጭት እንደሚያመራ ታሳቢ ማድረጉ ያን ያክል የሚከብድ አይደለም። በተለይ የሐማስ ታጣቂዎች ለረጅም ጊዜ ሲዘጋጁ ቆይተዋል። የእስራኤልና የፍልስጤም ግጭት በተለመደው ማዕቀፍ ውስጥ ሊፈታ እንደማይችል እየገመቱ ስለመጡ ወታደራዊ ቁርሾ እንደሚኖር ከበፊቱም ታሳቢ ይደረጋል። ከጋዛ እና ከእስራኤል በተጨማሪ የሂዝቦላም ጉዳይ አለ። በታችን በየመን በኩል የሁቲ ታጣቂዎች እንደዚሁ እስራኤል ጋር ውጥረት ውስጥ የገቡበት በተደጋጋሚ ኢራን ከእስራኤል ጋር፣ ቱርክ ከእስራኤል ጋር ግጭት ውስጥ እየገቡ ያየንበት ጊዜ ስለሆነ ይሄ ጉዳይ ወደ ለየለት ግጭት ሊያመራ እንደሚችል ይጠበቅ ነበር እና እንግዲህ ድንገት ያ ጥቃት እና የእስራኤል መንግስት የእስራኤል መከላከያ ኃይል ሊቋቋመው በማይችለው ደረጃ መፈጠሩ ነው ይበልጥ አስደንጋጭ የሆነው። ይሄ በእርግጥ ከግዛ በኋላ ውዝግብ እያስነሳ ያለ ነጥብ ነው። ያ ሁሉንም ነገር ማድረግ የሚችል ተብሎ የሚታሰበው የእስራኤል የደህንነት ኃይል ይህንን ጥቃት እንዴት ቀድሞ መገመት አልቻለም የሚለው እስካሁን ድረስ እያነጋገረ ነው። ከግጭቱ ጋር በተያያዘ አሁን የምንረዳው ከጋዛ ከፍልስጤም አልፎ ጉዳዩ ወደ ደቡብ ሊባኖስ ጭምር እየገባና እየሰፋ እንደመጣ ልንረዳ እንችላለን። የተባበሩት መንግስታት ድርጅት መረጃዎች እንደሚያሳዩት ወደ አርባ ሺህ አካባቢ ንጹሃን ዜጎች ተገድለዋል። አንድ ሺህ ሁለት መቶ የሚሆኑት በመጀመሪያው ኦክቶበር ሰበን ከተገደሉት እስራኤላውያን በተጨማሪ ማለት ነው አሁን ሟቾቹ ቁጥር 40 ሺህ አካባቢ ደርሰዋል። ስለዚህ በሰብአዊ ጉዳት ውስጥ የተፈናቀሉትን ፍልስጤማውያን በርካቶች ናቸው። አሁን ደግሞ በሊባኖስ አለ። እንግዲህ በቅርብ ጊዜ በዓለማችን የሚደረጉ ጦርነቶች እጅግ በጣም አውዳሚ የሆኑ ሰብአዊ ቀውሳቸውም እንደዚሁ የማይገመት እየሆነ መጥተዋል። ይህንን በዚሁ በአፍሪካ ቀንድ ውስጥ በሚደረጉ ግጭቶች ኢትዮጵያ ውስጥ በተደረገው ግጭት ማስተዋል ችለናል። እስራኤል በጋዛ ሰዎች ላይ በፊልስጤም ሰዎች ላይ የወሰደቻቸው እርምጃዎች እጅግ በጣም ከባድ ናቸው፣ አሰቃቂም ጭምር ናቸው። በአንድ ዓመት ውስጥ አርባ ሺህ ሰው መሞቱ ብቻ ሳይሆን እነኛ ሰዎች ተመልሰው የማይገቡበት መኖሪያቸው፣ ቀያቸው፣ የኔ ነው የሚሉት ቦታ ሁሉ እንዲፈርስ እንዲወድም የተደረገበት ጭምር ነው። ቀውሱ በሞቱት ሰዎች ብቻ የሚለካ አይደለም። በቀጣይም የሚኖሩ የፍልስጤም ትውልዶች እንዳይኖሩበት ጭምር እየተደረገ ያለ ስለሆነ የሰባዊ ቀውሱ ግምገማ ይህንንም ያካተተ እንዲሆን ያስፈልጋል። እንግዲህ እስራኤላውያን ሞተዋል፣ ፍልስጤሞች ሞተዋል። አሁን ደግሞ የሊባኖስ ሰዎች እየሞቱ ነው። ይሄ ጉዳይ በዚህ አይነት እየሄደ ከሆነ ከሚሞቱ ሰዎች ባሻገር ቀውሱ አጠቃላይ ፖለቲካዊ፣ ኢኮኖሚያዊም ጭምር የሆነ እንደሚመጣ ምንም ጥርጥር የለውም። ብዙ ጊዜ እስራኤል በወታደራዊ የበላይነት አካባቢውን አጠቃች፣ ሂዝቦላ ውስጥ የፈለገችውን አይነት ቴክኖሎጂ ተጠቅማ እርምጃ መውሰድ ትችላለች፣ መሪዎችን መግደል ትችላለች፣ ኢራንን አጸፋ እርምጃ ትወስዳለች እየተባለ ነው የሚቀመጠው ግን የአንዱ ዓመት ጦርነት በእስራኤል ኢኮኖሚ ላይ ያደረሰው ውድመት እስካሁን ድረስ የውይይት ርዕስ ሆኖ እየወጣ አይደለም። ስለዚህ ዘርፈ ብዙ የሆነ ምልከታ ያስፈልገዋል። አሁን ቀጣይ ሁኔታዎች ምንድን ናቸው? የእስራኤል ከኢራን የሚሳይል ማስወንጨፍ ድርጊት በኋላ ምላሿ ምን ይሆናል የሚለው እስካሁን የታወቀ ነገር የለም። ስለዚህ ሁኔታዎቹ ወዴት ነው የሚሄዱት? ቀጣይ ዓለም አቀፋዊ ሁኔታውስ በምን ሁኔታ ይሆናል የሚለውን የመጨረሻ ሀሳብ አድርገን አንሳ። ከእስራኤል መንግስታዊ ባህሪ አንጻር ለኢራን የሰሞኑ ጥቃት አጸፋ እንደምትወስድ ምንም ጥርጥር የለውም። አጸፋው ምን አይነት ሊሆን ይችላል የሚለው ነው ሁሉንም እያነጋገረ ያለው። የአሜሪካው ፕሬዝደንት ጆ ባይደን እንዳሳሰቡት እስራኤል የኢራንን የኒውክሊየር ፋሲሊቲ እንዳታጠቃ ይፈለጋል። ያ የኒውክሌር ፋሲሊቲ የማጥቃት ሙከራ ከተደረገ ኢራን የምትወስደው የመልስ ምት ተራ የሚሳይል እና የሮኬት ውርወራ ብቻ እንደማይሆን ይገንበታል። እንግዲህ በይፋ እንደሚታወቀው ኢራንም እስራኤልም የኒውክሌር መሳሪያ የታጠቁ አገራት ናቸው እና ጉዳዩ ከተራ ግጭት በሚሳይል ከመደባደብ አልፎ ወደ ኒውክሌር ጦርነት የሚገባ ከሆነ መዘዙ ሌሎችንም የኒውክሌር ኃይል የታጠቁ ሀገራትን በጎን ሊያሰልፍ ይችላል። ይሄ ደግሞ ማንም ሀገር እኔ የተሻለ ኒውክሌር መሳሪያ ያለኝና ለአስፈራራ የሚልበት ደረጃ ላይ የሚደረስ አይደለም። ስለዚህ እስራኤል ይሄንን ሁለት ጊዜ ታስበዋለች ተብሎ ይታሰባል። አጸፋ ይኖራል በሆነ መልኩ። ለምን ከዚህ ቀደምም የነበሩ የሀማስ መሪዎችን የኢራንንም ወታደራዊ ኃላፊዎች ቴሄራን ድረስ ገብታ መግደል ችላለች። ስለዚህ የሆነ አንድ ትልቅ እርምጃ እንደምትወስድ ይገመታል። ግን ውጥረቱን ይበልጥ የሚያባብስ ሳይሆን የተወሰነ የሚገድብ እና ኢራንም አርፋ እንድትቀመጥ ሊያደርግ የሚችል አጸፋ እንደሚሆን ይገምታል። ግን ኢራን ከዚህ በኋላ ወደኋላም ትመልሳለች ብሎ ማሰቡም እንደዚሁ የዋህነት ሊሆን ይችላል። እንግዲህ ከዚህ ቀደም የዩክሬንና የራሺያ ጦርነት ሲፈጠር ምንም እንኳን ጉዳዩ የዩክሬን የራሺያ የአውሮፓ እና የምዕራቦቹ ተብሎ ቢታሰብም ዳፋው እንዴት እስከ አፍሪካ ቀንድ ሀገራት ድረስ እንደደረሰ በዩክሬን እና በራሽያ ስንዴ እና ሌሎች ምርቶች ላይ የተመረኮዙ የአፍሪካ ሀገራት እንዴት ለስንዴ እጥረት እንደተጋለጡ ተመልክተናል። አሁንም የፍልስጤምና የጋዛ የእስራኤል ጦርነት እየሰፋ ሲመጣ፣ እንደ ኢራን አይነት ሀገሮች እየገቡ ሲመጡ፣ የፐርሽያን ገልፍ፣ የቀይ ባህር ቀጠና፣ የሜዲትራኒያን ቀጠና የምንላቸው የጦርነት ቀጠና እየሆኑ ይመጣሉ። በዚያ በኩል የሚተላለፉ ዓለም አቀፍ ንግዶች እየተስተጓጎሉ ይመጣሉ። የአየር በረራዎች እየቆሙ እንደሆነ አይተናል። እነኚህ ሌሎቹ ሀገሮች ሳይወዱ በግድ ጫና ውስጥ እንዲገቡ የሚያደርጉ ናቸው። ስለዚህ የዘይት እጥረቱ፣ የመርከብ መጓጓዣ ችግር ይከሰታል እና እነኚህ ሁሉ በሌሎቹ ሶስተኛ ሀገራት ላይ ሁሉ ጫና ማሳደራቸው የሚቀር አይደለም እና ጉዳዩ ቶሎ እልባት እንዲያገኝ የሚፈለገው ለፍልስጤምና ለእስራኤል ብቻ ተብሎ ሳይሆን ለቀጠናው እንደዚሁም ለዓለም ሰላምና የኢኮኖሚ እንቅስቃሴ ትልቅ ተጽዕኖ ስላለው ነው እና ይሄ ጉዳይ በአፍሪካ ቀንድ እንዳሉ እንደ ኢትዮጵያ ያሉ ሀገራትም በአትኩሮት ሊከታተሉት ሲሪየስሊ ሊያስቡበት የሚገባ ጉዳይ ነው። ዶክተር በለጠ በመካከለኛው ምስራቅ አሁናኝ ሁኔታ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጮቻችን ስም እናመሰግናለን። መልካም ምሽት ይሁንልዎት። መልካም ምሽት።